በገቢዎች ሚኒስቴርና በገንዘብ ሚኒስቴር ትብብር የኤክሳይዝ ታክስ ማሻሻያ አዋጅ ላይ ተጨማሪ ሀሳቦችን ለማሰባሰብና ግልጽነት ለመፍጠር የሚያስችል ውይይት በአዲስ አበባ ተካሂዷል። የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ማህበራዊና ኢኮኖሚያዊ ግቦችን በማሳካት ፍትሐዊ ተጠቃሚነትን ያረጋግጣል ተብሏል። ዝርዝሩን ፀሐይ ዳምጠው ከአዲስ አበባ ዛሬ የኤክሳይዝ ታክስ ማሻሻ አዋጅ ላይ የተደረገ ውይይት በንግግር የከፈቱት የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ውይይቱ ግልጽነት የሚያስፈልጋቸው ጉዳዮችን ለማብራራትና ተጨማሪ ግብዓቶችን ለማካተት የተዘጋጀ መሆኑን ተናግረዋል። ሚኒስትሯ የገቢ አሰባሰቡን ለማሻሻልና ለማዘመን መንግስት መጠን ሰፊ ማሻሻዎችን ሲያደርግ ቆይቷል ብለዋል። የገቢ አሰባሰቡ እየተሻሻለ መምጣቱ የንግድ ማህበረሰብ የህግ ተገዥነት ባህሪ እየተለወጠ መምጣቱ ለንግድ ስራ አመቺነት በተደረጉ ማሻሻያዎች የጊዜና የወጪ መቆጠብ የሚታዩ ተስፋ ሰጪ ለውጦችን ማየታችን ሊጠቀሱ ይችላሉ። የኤክሳይስ ታክስ ፖሊሲ ማሻሻያውም መንግስት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሀሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት ቆይተዋል። የኤክሳይዝ ታክስ ፖሊሲ ማሻሻያ ጥናት ዓላማዎችም በጥቅሉ ገቢ ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው። አዲሱ የኤክሳይዝ ታክስ ማሻሻ ረቂቅ አዋጅ ገቢን በማሻሻል የታለመለትን የኢኮኖሚና ማህበራዊ ለውጦችን በማምጣት ህብረተሰቡን እኩል ተጠቃሚ ያደርጋል ያሉት ወይዘሮ አዳነች የታክስ መሰረትን በማስፋትና ተደራራቢ ታክስን በማስቀረት የውጭ ንግድ ተወዳዳሪነትን በማሳደግ ከፍተኛ አስተዋጽኦ እንዳለው ተናግረዋል። በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ በመቀነስ የኤክሳይዝ ታክስ ማሻሻው ህብረተሰቡን ተጠቃሚ ያደርጋል ያሉት ወይዘሮ አዳነች ሰሞኑን በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ ለኑሮ ውድነት ህብረተሰቡን ያጋልጣል ተብሎ ስናፈስ የከረመው ወሬ ሀሰት ነው ሲሉም ተናግረዋል። በፓናል ውይይቱ ላይ የንግዱ ማህበረሰብ ተወካዮች፣ መገናኛ ብዙሀንና ባለድርሻ አካላት ተሳትፏል። ከተሳታፊዎችም ከተነሱ ሀሳቦች መካከል እንደሚመስለኝ አብዛኛው መሰባችን እንደ እኔ አምሳ ዓመት አካባቢ በታክስ ፖሊሲ ታክስ እና አስተዳደር በተኛ እውቀት አለ ብዬማም ሰው ነኝ እና በገንዘብ ሚኒስትርም ሆነ በአስተዳደሩ ላይ ጥልቅ የሆነ ጥናቶች እየተደረጉ ናቸው ወይ የሚለው ጥያቄ ያሳስበኛል። ከተሳታፊዎች ለተነሳው ሀሳብና በህብረተሰቡ ውስጥ ብዥታ ፈጥሯል ላሉት መልስ የሰጡት ደግሞ ዶክተር ኢዮብ ተካልኝ ናቸው። የገንዘብ ሚኒስቴር ሚኒስትር ዴታ በጥንቃቄ አጠቃላይ ኢኮኖሚክ ኢምፓክት በመፈተሽ የተሰራ ፖሊሲ ነው። ምክንያቱም ናሃል መንግስት የስራ ኃላፊ በጣም የምኮራበት እያንዳንዱ ስቴክሆልደር ደጋግመን አግኝተን አንዳንዱ ነገር ፖሊሲን አበን እስከ መቅፋስ ድረስ ነው። ይሄ ነው ይሄ አስኪዳ ነው። ይሄ አይትሬሽን ቲንክ እደዚ ነ ፖሊሲ ሜኪንግ ፕሮሰስ አዲስ ነው። የእኛም የስራ ባልደረቦችን የሚነግሩን ይሄ አዲስ ባህል ነው መንግስት ያመጣው አዲስ አሰራር ነው የሚል ነው። በዚህ ረገድ ህዝቡ ሊረዳው ይገባል። በጣም የኢኮኖሚ ኢምፓክቱ ምንድን ነው የሚለው በደንብ ተፈትሸው ምሳሌዎች ናቸው። ለምሳሌ ግብርና ላይ እናተኮር ስንል ምንድ ነው ማድረግ ያለበት የሚለው ዩናይትድ ንፋክት ኤክሳይዝ ታክስ ፖሊሲው ከማለቁ በፊት አስቸኳይ ከመሆኑ አንጻር ግብርና የግብርና ግባቶችን የግብርና መሳሪያዎችን በቶሎ ነፃ የማድረጉን ስራ ጊዜ ውስጥ ላይ የሰራበት ጉዳይ ነው። የገቢዎች ሚኒስቴር መረጃ እንደሚያመለክተው በፍጆታ ምርቶች ላይ የተጣለው ኤክሳይዝ ታክስ ከበፊቱ የቀነሰ መሆኑን ነው። ለአብነትም ሱካር ላይ ስጣል የነበረው ሰላሳ ስምንት በመቶ የነበረው በአሁኑ 20 በመቶ ይሆናል ተብሏል። በተመሳሳይ በቅንጦት እቃዎችና ምርቶች ላይ ደግሞ ከበፊቱ ከፍ ያለ ታክስ ለመጣል ረቂቅ አዋጁ መዘጋጀቱ ተነግሯል። ለአሜሪካ ድምጽ ሀይድ አምጦነኝ ከአዲስ አበባ